ሰላም እንደምን አምሻችኋል። ጋቢና ቪኦኤ የሁድ ምሽት መሰናደውን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል የሁድ ምሽት ይሆናሉ ብለን ያሰብናቸውን መራርጠን ይዘንላቸዋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ባሪያችን ኤልያስ ሀስማረ ጋር አብሬያችሁ አምሻለሁ። አብራችሁ እንድትሆኑ የምንጋብዛችሁ በአክብሮት ነው። ሳምንቱ የአውሮፓውያኑ 2020ን ማለቅና 2021 መግባትን ጨምሮ እጅግ ብዙ ርዕሰ ጉዳዮች የተስተናገዱበት ነው። በዚህ ሳምንት ጋቢና ቬ ካስደመጣቸው ዘገባዎች መካከል የመጀመሪያ ያደረግንላችሁ 2020 ዓመተ ምህረት በዓለም ዙሪያ በብዙ ፈታኝ ሁነቶች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል የማህበራዊ ግንኙነቶች መቋረጥና ኢትዮጵያን ጨምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ሽመኝሽ፣ የቆየ የአሜሪካ ድምጽ በአመት ውስጥ ከዘገባቸው ርዕሰ ጉዳዮች ውስጥ የተወሰኑትን መራርጣ የፈረንጆቹ ሀያ ሀያ አመት እንዴት አለፈ? ከሀያ ሀያ አንድስ ምን ይጠበቃል ስትል የተለያዩ እንግዶችን አነጋግራለች። እኛም ለእናንተ ደግማችሁ ብትሰሙት ብለን በማሰብ ይዘን ወጥተናል። ሁለት ሺ ሀያን ያክል የሰው ልጆችን የፈተነ አመት ኖሮ የሚያውቅ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የሳት ቃጠሎ የጀመረው አመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከአንድ ነጥብ ስምንት ሚሊየን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በምናገባድደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነት እና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል። በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት ዕጣ ፋንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል እየተሳሳትኩ አይመስለኝም። ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው ሁለት ሺ ሀያ አንድ አመተ ምህረት የበርካቶች ቁስል የሚሽርበት አመት እንደሚሆን ተስፋ ያደርጋሉ። እንደ ህብረተሰብ ከታመምም የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ፣ እጣ ፋንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ። ሌላው በዚህ በሁለት ሺህ ሀያ ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ ሁለት ሺህ ሀያ በአጠቃላይ በኢኮኖሚ አኳያ አስጨናቂ ዓመት እንደነበር ይገልጻሉ። Terná, que a sugar tem የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ የኢትዮጵያ ብር አጌንስት ዶላር በአማካይ ወደ ሀያ በመቶ አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው ያመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡ። በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብያለሁ ያስባለሁኝ በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚሁ አመት፣ በተለይ በቡና በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ። በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና። ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ የማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት። በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሀሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ 2020 እውነትን ከሀሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ። ቱ ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም የመገናኛ ብዙሀን ሀገር ውስጥም ባሉ የመገናኛ ብዙሀን ብዙ መረጃዎች እየተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል። በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ኅብረተሰቡ ለበርካታ ቀጥተኛና ተዘዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ ዓመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲህ ያስረዳሉ። እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ብዬ አስባለሁ። በተለይ ደግሞ ይሄ የሚዲያ ሊትረሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ የማደርገው ነገር ይሄ ነው። ሁለተኛ፣ እንግዲህ መቂው ሁለት ሺ ሀያ አንድ ኢትዮጵያ ውስጥ ምርጫ ይካሄዳል። ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀ እና ምርጫውን አሸንፎ ስልጣን የሚይዘው አካል ሀገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ። ሁለት ሺህ ሀያ በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሀሰተኛ መረጃዎችን የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመትም ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው። እርስ በርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠር ና ለማስቆም ትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ ይሄንን ማድረግ አችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበትም አመት ነው። በዚያው ልክ ለምሳሌ የኔትወርክ አገንስት ሄት ስፒች የሚለው ፌስቡክ ላይ ና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ። በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብ ና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለለ ና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነር ና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። የአዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከሁለት መቶ በላይ የሚሆኑ ኢትዮጵያኖችን በነጻ ያሰለጠነው ዮሴፍ ቴክኖሎጂን ለመልካም ስራ ከዋል ነው፣ በቀጣይ አመታት ህይወታችንን የሚቀይር ነው ይላል ፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራል። ለምሳሌ አርቲፊሻል ኢንቴሊጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንቴሊጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤዱኬሽን ኢቨን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሽፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት፣ እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ እያሉ ስራ ማውጣት ጀምረዋል ማለት ነው። እነዚህን አዎንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ ሁለት ሺ ሀያ ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን ሁለት ሺ ሀያ አንድ በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ ዓመት ለሚያከብሩ መልካም አዲስ ዓመት እንዲሆን እንመኛለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስለሆናችሁ ምርጫችሁን ስላደረጋችሁን እናመሰግናለን። ኢትዮሳት ከስልሳ በላይ የሀገር ውስጥና የውጭ ሀገራት የቴሌቪዥን ጣቢያዎችን ማስተናገድ የጀመረ አዲስ የሳተላይት መድረክ ነው። በኢትዮጵያ ብሮድካስት ባለስልጣን በኢትዮጵያ ብሮድካስተሮች ማህበርና በኤስኢኤስ በተሰኘው የሳተላይት አቅራቢ ድርጅት ትብብር የተዘረጋው የሳተላይት መድረክ ለቴሌቪዥን ጣቢያዎች የተሻለ አማራጭ፣ በሺዎች ለሚቆጠሩ ወጣቶች ደግሞ የስራና የስልጠና እድሎችን እንደሰነቀ የኤስኢኤስ የድርጅቱ የኢትዮጵያ የሽያጭ ዘርፍ ኃላፊ መነን አገኘው ለአሜሪካ ድምፅ ተናግረዋል። በዚህ ዙሪያ ሀብታም ስዩም ዘገባ አጠናቅሯል። ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው። ኢትዮሳት የመጀመሪያው ለኢትዮጵያ የተዘጋጀ የሳተላይት መድረክ ነው። ከዛሬ እንደሚታወቀው የኢትዮጵያ ብሮድካስተሮች ጥገኛ ሆኖ በሌላ አገር የተዘጋጀ የሌላ አይነት ለምሳሌ አሁን ለኖርዝ አፍሪካ እና ለሚድሊስ በተዘጋጀ ሳተላይት መድረክ ላይ ነበረ ሲያስተላልፉ የነበረው ስርጭታቸውን። አሁን ግን ለኢትዮጵያውያኖች በተዘጋጀው ብቸኛው ኢትዮ ሳት ላይ ስርጭታቸውን ከጀመሩ ቆይተዋል። አሁን በዚህ ሰዓት ከስልሳ በላይ ቻናሎች በዚህ ሳተላይት መድረክ ላይ ይገኛሉ። ገራዊም ሆነ የውጭ ቻናሎች ማለት ነው። በኢትዮጵያ የተለያዩ ቋንቋዎች መርሃ ግብሮቻቸውን የሚያሰራጩ የቴሌቪዥን ጣቢያዎች ኢትዮ ሳትን እየተቀላቀሉ መሆኑን ሰምተናል። ይህ የሳተላይት አገልግሎት የቴሌቪዥን ጣቢያዎችንም ሆነ የቴሌቪዥን መርሃ ግብር ተከታታዮችን በምን መልኩ ነው የሚጠቅመው? ቻናሎች ብዙ ጊዜ መቋቋም የሚችሉ ጋውም ጥራትም ሁሉ ጊዜ ጥያቄ ነውና፣ አሁን ግን ኤሲኤስ ባዘጋጀው ኢትዮ ሳት መድረክ ላይ በግማሽ ዋጋ እንዲሁም ደግሞ ጥራት ባለው ሃይደፍንሽን እየተላለፈ ነው የሚገኘው። ያ ትልቅ አድቫንቴጅ አለው ለብሮድካስተሩ፣ እንዲሁም ደግሞ ሌላውን ገንዘብ ወደ ሌላ አይነት ኢንቨስትመንት መቀየር ይችላል ማለት ነው። የብሮድካስት ኢንዱስትሪው ብዙ ተስፋፋ ባይሆንም አሁን ግን ባለው ይህ ትልቅ ኦፖርቱኒቲ በመጠቀም ብሮድካስተሮች ያለ ጥራት ያለው ኮንቴንት፣ ጥራት ያለው ስቱዲዮ ለሰራቻቸውን ደግሞ ከደሞዝም አንጻር ማሻሻል የሚችሉበት ጊዜ ነው አሁን። ይሄ መቀነሱ ማለት ነው። ሌላኛው ምንድን ነው ጥሩ ሰርቪስ አለን። ትኛውም ችግር ቢገጥመው ብሮድካስተሩ ቀጥታ ወደ ውጭ ሳይሆን ቀጥታ በዚህ አገራዊ ቁጥሮች ደውሎ ማንኛውንም አይነት ችግሮች ቢገጥሙት ቀጥታ ወደኛ ደውሎ ሰርቪሱን በአፋጣኝ ሁኔታ እናቀርባለን ማለት ነው። ሌላው ደግሞ ከብሮድካስተሩ ጋር እንደ ፓርትነርሽፕ ነው የምንሰራው። በብዛት የምናውቀው ምንድን ነው ይሄ ቀደም ብሎ የሚተላለፍ የነበረው የሳተላይት መድረክ ምንድን ነው? ብዙ ከጥግ ከጫፍ እስከ ጫፍ አይደለም ኢትዮጵያን የሚያዳርስ የነበረው አሁን ግን፣ ኢትዮ ሰዓት ግን ሙሉ ለሙሉ ኢትዮጵያን፣ እንዲሁም ደግሞ ምስራቅ አፍሪካን ከበር ያደርጋል ማለት ነው። ያ ትልቅ አድቫንቴጅ አለው። ፕሮዳክታቸውን ብዙ ጊዜ የሚያስታውቁት ሳይከፍሉ ነበረ ለብሮድካስተሮቹ በዚህ መድረክ ላይ ስትቀጥታ ነበረ በየሱፐር ማርኬቱ በየቦታው እንደዛ አይነት ሸቀጦች ሲገኙ ያው ህዝቡም ሲገዛ ይታያል ያ ማለት ምንድን ነው ገቢ አይገኝም በዛ ፕላትፎርም ላይ ግን አሁን ግን በኢትዮጵያዊው ኢትዮ ሰዓት ግን ማንኛውም አይነት የራሱ ነው ፕሮዳክትም ሆነ የውጭንም ፕሮዳክት በማስታዋወቅ ብሮድካስተሩ ገቢ ያገኛል ሀገሪቷም ተጠቃሚ ትሆናለች ማለት ነው አሁንም ደግሞ በአቅራቢያ አሁን በየቦታው ያሉትን የዲሽ ባለሙያዎች እያሰለጠን ይገኛል ከመንግስት ጋር በመተባበር ከተለያየ አካላት ከበመተባበር እየሰራን ያለ ነው። ኦልሞስት አሁን ከአስር ሺህ በላይ የሳተላይት ዲሽ ባለሙያዎች ሰልጥነዋል። ያ ደግሞ ትልቅ ትልቅ እሴት ነው ማለት ነው። በላይ አሁንም ራሱ ገና ሌላ ጠቅላላ ወደ ሀያ ሺህ አካባቢ ነው የሚሰለጥኑት። የሚቀሩትም ደግሞ መጪዎችም ደግሞ አስር ሺዎችም ደግሞ እየሰለጠኑ ይገኛሉ። ያ ማለት ምንድን ነው ለሀገራችን በዚህ ሰዓት የስራ ትልቅ የስራ እድል የተፈጠረ ነው ጥሩ አማራጭ ነው ማለት ነው ኢኮኖሚካሊ ማለት ነው ህዝቡ ወደ ስራ በማሳተፍ ማለት ነው አሁን ደግሞ ሰው ብዙ ጊዜ ግልጽ ላይሆንለት ይችላል አሁን ግን ግልጽ ማድረግ የምፈልገው ምንድን ነው ህዝቡ የሚከፍለው ነገር የለም ይሄ ፍሪ ቱ ኤር ነው የሚባለው ፔቲቪ አይደለም ስለዚህ ህዝቡ ጋራ የሚጠበቅበት ዲሹን ከምዕራብ አቅጣጫ ወደ ምስራቅ አቅጣጫ ብቻ ማዞር ነው ማለት ነው ቴሌቪዥን ጣቢያዎች ኢትዮሳትን ከመቀላቀላቸው በፊት እንዲያሟላቸው የምታስቀምጧቸው ቅድመ ሁኔታዎች ምንድን ምንድን ናቸው? ይለያያሉ። ብዙ ጊዜ የተለያየ ዘርፍ ስላለ ማለት ነው። በየዘርፉ የራሳችን የምንጠይቃቸው ነገሮች አሉ። አንደኛው በብዛት አሁን ሃይማኖት ተኮር ያሉ ልንስ ቻናሎች የብሮድካስት ላይሰንስ ነው። ሌሎችም ደግሞ አሉ፣ ተጨማሪ የምንጠይቃቸው ነገሮች አሉ። ያው ልክ በሚገቡበት ሰዓት እያንዳንዱ ነገር የጠየቀን እናስገባቸዋለን ማለት ነው። በአንድ ወቅት በተመሳሳይ የቴሌቪዥን ጣቢያዎችን በአንድ ሳተላይት የማቀፍ እቅድ ይፋ ተደርጎ እንደነበር አስታውሳለሁ። በወቅቱ ይስተጋቡ ከነበሩ ስጋቶች አንዱ ከመንግስት የፖለቲካ መስመር ጋር የማይስማሙ ጣቢያዎችን ለመቆጣጠር ሊውል ይችላል የሚል ነበረ። ኢትዮ ሳት ከቴክኒካል ድጋፍ በተጨማሪ በቴሌቪዥን ጣቢያዎች ኤዲቶሪያል ነጻነት ውስጥ ላለመግባቱ ምን ያክል ዋስትና አለ? ኢትዮ ሳት የኢትዮጵያውያን ነው። ሁሉም ነው ማንኛውም ኢትዮጵያ ውስጥ ያለ ፕራይቬትም ሆነ ፐብሊክ አንድ ላይ የሚገቡበት ፕላትፎርም ነው ስለዚህ ኤሲኤስ ደግሞ የራሱ የሆነ የህግ መንገድ አለው አግባብነቱን ሁሉ የሚያረጋግጥ የራሳችን ክፍል ስላለን ከዛ ጋር ነው የሚገናኘው ማለት ነው እንጂ ምንም አይነት ምንም ችግር የለብንም ሁሉም ኢትዮጵያዊ ቻናሎች ገብተዋል ይህም ኖሩ ማለት እንደውም ኃይልንም ታጠናክረው እዚህ ቦታ ላይ መሆናቸው ምንድን ነው ሌላውንም የውጭን ቻናሎች የተመረጡ ቻናሎችን አትራክት ነው የሚያደርገው አንድ ላይ ሆኖ ኃይል ነው የሚሆናቸው ማለት ነው እዚህ ፕላትፎርም ላይ እንጂ ምንም አይነት ችግር ገጥማቸዋል ብዬ አላስብም። እስካሁንም የገጠመ ነገር የለም። የመጨረሻ ጥያቄ፣ አሁን ወደ ስልሳ የሚጠጉ ጣቢያዎች በእናንተ ማቀፍ ውስጥ ገብተዋል። የመጪ ዘመን እቅዳችሁ ምንድን ነው? ተጨማሪ ጣቢያዎችን የመቀበሉ አቅምስ አላችሁ ወይ? በደንብ አለን። አቅሙ አለ ሌላው ምንድን ነው አሁን ራሱ ድርድር ላይ ያለናቸው ቻናሎች አሉ። ሀገራዊ የሚሆኑ የውጭም ቻናሎች አሉ። አስፈላጊ በሆነው አገሪቷ የሚጠቅም ትውልዱ የሚጠቅም ቻናሎች እኛ ራሱ የራሳችን የኢትዮሳት ሳት ፌስቡክ ፔጅ አለን፣ የቴሌግራም ፔጅ አለን። ይሄኛው መድረክ ማለት ሁሉም ኢትዮጵያዊ በአንድነት ሆኖ ስርጭቱ የሚያስራጭበት ፕላትፎርም ነው እና ምንም አይነት ወደፊትም የካፓሲቲ ችግር አይኖርም። ህዝቡ የሚፈልጋቸውን ቻናሎች እያየን እየተነጋገርን ከህዝቡ ጋራም ለህዝቡ የሚጠቅሙትን ቻናሎች በሙሉ ከማምጣት ወደኋላ አንልም። ያገኘው ከኤስኤኢኤስ የሳተላይት አውድማ አቅራቢ ድርጅት ነው። ለነበረን አጭር ቆይታ በእጅጉ አመሰግናለን። መልካም ቀን ይሁንልሽ። ሀብታም ስዩም እና እንግዶቹ እናመሰግናለን። እዚህ ላይ በሙዚቃ አረፍ ብለን እንመለስ። ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እንለፍ። ሲቀጣይ የምናልፈው ደግሞ የባህል እንቅስቃሴ ተወዛዋዥ ስለሆነው የቀድሞው የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሬ ነው የተወለደው እኖረዋለሁም፣ ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንችስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ እያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል። አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል፣ ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ ማዳንም አንዱ ቤት አንዱ ይመጣል። እሱ የለጣይ ነገር መስራቱን ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ሙ አደለም በቃ የመወዛወዛ ቅጥኛ እንዲ እሱ ምራቱ ዛፍ ምክ ይወዛወዛለ ነቁ ይችላሉ የሚል ተቀጥላ ነገሮች አሉበት እና እሱ እሱ አገሬን በጣም ስለሞደም ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰአት የሆነ ተረት ተረት የምታወሪ ነው የሚመስለው። ከማንም ጋር አትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ሕይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከታ ያለሽ እንጂ አንቺ ያለሽ ን ታለንት አለለ ለምን የሚክራ ያለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን በየትም በየትም እንዲመጣ ነው እንዲል የምትፈልጊው እዛ ላይ ያተንቀሳጋረ ያ ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር። በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ የሌለበት መድረክ የለም ማለት ይቻላል። በወቅት በወራ እንደ ይቀርብ ነበረ። እኔ ድሪሜን አይቼዋለሁኝ እኔ ነተ ለማሳየት ጥረት ያያየት ነው። መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጭም ደሞዝ እንዲያገኙ ማድረግንም የጨመረ ነበር። ያንን ምንም ስላለኝ ውስጤን ቁጭት ስላለ ልክ ስጀምረው ሙዚቃውን የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ፣ ባቲ፣ አንቺሆዬ፣ አምባሰል በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ሚዘፍ እንጂ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረጉ ጥሩ ጥሩ ነገር በማድረግ እዛ ህዝብ መምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆምኩ። ዛሬ አስራ አንድ አመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣሁ አፍናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታሙን የሚታይበት የዚያ አይነት ስሜት ያለብን ህብረተሰብ ነው ያለው። እና ማለት እጅህን ና ረቂን አገር በቀል እውቀቶችን ኬሚካል ያለው ነገሮችን በመናቅ ማለት ነው የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም፣ ከአቀራረቡ፣ ከአለባበሱም ስነ ስርአቱን ወጉን ማረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ

እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ የኮማማ ኮንሶ፣ እንደዚህ ኦሪጂናሎችን በማምጣት ኢትዮ ቀለር ላይ በቃ በሳምንት በሁለት ሳምንት አንዴ በማቅረብ እንደገና ሸክላዎች አሰባስበ ገዛ ነበረ ማጫወቻ እንኳን ሳይኖረኝ ይዘን አዲሱ ትውልድ ሸክላ ምን እንደሆነ አያቅሩ እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪ በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኑ፣ ወጣ የራበውን ነገር የሚያገኙበት ቦታ ገኝ፣ በቃ ለመጀመሪያ ጊዜ እዛ ጋም እንደገና ማምጣት ሀይሉ ዲሳሳ ወደ አስራ ሁለት አልበናሉ የኦሮምኛ ዘፋኝ ጋሺ ያንሳፍር፣ ፍቅር እስከ መቃብር፣ ዋሽንት እንደዚህ በዚህ እያሉ ማለዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ። መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዞቹን ሳይበትን መቆየቱንም ይናገራል የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ የሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል እያገዘ እንደሆነ ያስረዳል ከሰማኒያ አራት ሀገሮች ውስጥ የመጀመሪያውን አልፋችሁ አርባ ሁለት ገባ ከአርባ ሁለት ውስጥ ሰባት ብቻ ነበር የሚመረጠው ከዓለም ሁለቱ አፍሪካ ነው። አንዱ ፈንድቃ ነው። አንዱ ከጋና እና ኮንግራሽን ነው እና እንደውም ብር ሀያ አምስት ሺ ይሮ ሽልማት አለው። እኔ አፕሪል ዘፍ ነው የመሰለኝ፣ አላቅም። ባንክ ነበረ ላኩስሎት በሁለተኛው ቀን ብሩ ገብቷል። እኔ የሚገርም ነው በቃ የሚካኤል ነገር፣ እግዚአብሔር ነገር አልኩኝ። ምክንያቱም በሻንገርሽ ኢንቨስተች ሰሪ የሚያምላክ አለ ነው። ከዛ ቤቱንም ማደስ ጀመርኩኝ። የፈንድቃ የባህል ማዕከል መሥራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሳራ ሳልደብቅ የልቤ ምልእውነታ ዘመሌ የነፍሴ ናፍቆ የልቤትም የአይና ሮቴ ሩኬደሻ ፍጪ ግልጡን ያልኩሽን እሱላ ል i tu will be the first አድማጮቻችን አብራችሁን ስለነበራችሁ ቆይታ እያመሰገንን በዚሁ እንሰናበታችኋለን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ሰለሞን አባተ በፕሮግራም አርቶወት፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረሞ በመስተንግዶ አብረናችሁ አምሽተናል። በነገው ምሽት በመደበኛው የጋቢና ቪኦኤ መሰናዶ እንገናኛለን። እስከዛው ድረስ ደናደሩ ደናደሩም When you're like you you you you we will gonna